you're with SBS radio find more great stories in your language at sps.com.au. Okay, በኮሮና ቫይረስ ስጋት ምክንያት በሜልበርን የዚህ ዓመት የጥምቀት በዓል ሁሉም አብያተ ክርስቲያናት በአንድ ላይ ተሰባስበው ማክበር ባይችሉም በዓሉ በተለያዩ ዝግጅቶች በየደብሩ ተከብሮ ውሏል። እየደብሩ ካህናትና ምዕመናን ጥምቀትን በሚያደምቁ አለባብሶች ተውበው በልዩ ጣመ ዝማሬ በከበሮ ታጅበው ደማቅ በሆነ ስነ ስርዓት በዓሉን አክብሮ የዋሉ ሲሆን ብፁዕ አቡነ ጴጥሮስ ሜልበርን በሚገኙ አብያተ ክርስቲያናት በመገኘት ቡራኪያቸውን ሰጥተዋል። ከዚህ በፊት በፉት ስክሪ ፓርክ በጋራ ይከበር ነበር። የዚህ ዓመት ክብረ በዓል የህዝባችንን ጤንነት ለመጠበቅ ሲባል የጥምቀት በዓልን ታቦት አውጥተን በደብራችን ውስጥ አክብረን ውለናል ሲሉ መላከ ጽዮን ቀሲስ እንግዳቸሩ የሜልበርን የሜልበር መካነ ሰላም ቅድስት ልደታ ማርያም ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ይናገራሉ። የመላከ ጽዮን ቀሲስ እንግዳቸሩ ቸሩ እባላለሁ። የሜልበርን መካነ ሰላም ቅድስት ልደታ ለማርያም ቅዱስ ገብርኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ ነኝ። ከዚህ በፊት የጥምቀት በዓል በጋራ በፎትስክሬይ ፓርክ ይከበር ነበረ። በዘንድሮ ሁኔታ ግን ባለው በዚህ በኮቪድ ምክንያት ሁሉም አብያተ ክርስቲያናት በየአብያተ ክርስቲያናታቸው ቢያከብሩ የተሻለ ይሆናል። ርቀትን ለመጠበቅና የሕዝባችንንም ጤና ለመጠበቅ እንዲሁ በየአብያተ ክርስቲያናቱ ርቀታቸውን ቢያጠብቀው ቢያከብሩ ይሻላል በሚል ስለተወሰነ በእኛም በእለቱ ከቤተ ክርስቲያናችን ታቦቱን አውጥተን ጥምቀተ ባህሩንም እዚያው ቤተ ክርስቲያኑ ግቢ ውስጥ አዘጋጅተን ብፁ አባታችን አቡነ ጴጥሮስ የምስራቅ አውስትራሊያና የኒው ዚላንድ አህጉረ ስብከት ሊቀጳጳስ፣ በሁሉም አብያተ ክርስቲያናት ተገኝተው፣ በእኛም ቤተ ክርስቲያን ተገኝተው ጥምቀተ ባህሩን በመባረክ ጥምቀትን በዚህ ሁኔታ አክብረናል። መቼም ወቅቱ በጣም አስቸጋሪ ነው። በመላው ዓለም ያሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ሁሉ ያላከበሩም አሉ። ቤተክርስቲያን መግባት ሁሉ ያልተፈቀደላቸዋሉ። እኛ ደግሞ ይህንን እድል አግኝተን በቤተክርስቲያናችንም ቢሆን ይህንን በዓል ለማክበር ችለናል። እንግዲህ የጥምቀት በዓል በረከተ ስጋ፣ በረከተ ነፍስ ለሰው ልጆች የተሰጠበት የሰው ልጆች ዳግመኛ የእግዚአብሔር ልጆች እንዲሆኑ በጥምቀት የሚወለዱበት ታላቅ ምስጢር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ አርያ ምሳሌ ሊሆን ጥምቀታችንን ሊባርክልን በዮርዳኖስ የተጠመቀበት ሁሉ በእጁ የተያዘ አምላክ ሆኖ ሳለ በትህትና በባህረ ዮርዳኖስ የቆምበት የትህትና በዓል ስለሆነ የጥምቀትን በዓል በደስታ እናከብረዋለን። የእግዚአብሔር ልጅነት ለሁላችን የተሰጠበት ስለሆነ ስለዚህ ሁላችንም የሰው ልጆች በተለይም ክርስቲያኖች የእግዚአብሔር ልጆች ነን። ልንለያየ ይገባም። መለያየትን በማራቅ በዘር በቋንቋ በጎሳ የሚነሳውን ይህንን ክፉ መንፈስ በማራቅ ሁላችንም የአንድ የእግዚአብሔር ልጆች መሆናችንን በማሰብ ልናከብረው ይገባል እላለሁ። በዓሉን የሰላም የጤና በዓል ያድርግልን። ለአመቱ ደግሞ በሰላም በጤና ያድርሰን። መልአከ ሰላም ቀሲስ ተሾመ ጌታሁን የደብረገነት ቅዱስ ሚካኤል ዋና ጸሐፊ። ጥምቀት ከዚህ በፊት በአንድ ላይ እንደሚከበር ሁሉ በዚህ ዓመትም ለማክበር ሰፊ ዝግጅት ተደርጎ ነበረ። ሆኖም ሰዎች በብዛት ከመምጣታቸው አንጻር አንዳች ችግር ቢፈጠር በቤተ ክርስቲያን አገልግሎት ላይ ተጽዕኖ ስለሚያመጣ በየደበሩ መከበሩ ግድ እንደሆነ ይገልጻሉ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አመላካሜን ለመላው ህዝበ ክርስቲያን በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብላለሁ። ስሜ መላከ ሰላም ቀሲስ ተሾመ ጌታውን ነው። የምስራቅ አውስትሬሊያ እና የኒውዚላንድ ሀገረ ስብከት ዋና ጸሐፊ ነኝ። በአጥቢያ ደረጃ ደግሞ የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ደብር ዋና ጸሐፊና የደብራችን አስተዳዳሪ መላከ ምሕረት አባ ወልደ ጊዮርጊስ በመ ምክንያት ወደ ኢትዮጵያ በመሄዳቸው ደግሞ የአስተዳዳሪነቱን ደረጃ በውክልና እያገለገልኩ ድርብ እያገለገልኩ ነው ያለሁት። ሁሉም በሜልበርን አካባቢ ያሉ አብያተ ክርስቲያናት በዓሉን በማዘጋጀት ከኢንተርስቴት ደግሞ ያሉ በበዓሉ ላይ በመገኘት በጋራ ነበር የሚከበር። በዚህኛው አመት ግን እንደ በለመድ ነው መልኩን ለማክበር በሰፊ ዝግጅት ላይ ነበር ነበር ነው። ከመንግስት በኩልም የሚደረገውን ፈቃድ ለማግኘት ብዙ ስራ ተሰርቶ በሀገረ ስብከቱ የበዓል አዘጋጅ ኮሚቴ ተዋቅሮ ማለት ነው። ከየአብያተ ክርስቲያናቱ ጥሩ እንቅስቃሴ ነበር የነበረው። ፈቃዱም ተገኝቶ ነበር። ነገር ግን ይሄ አሁን በወቅቱ ተመልሶ የመጣው ደግሞ ያገረሸው በሽታ ስላሰጋን እና አንድ የኮሚኒቲያችን አባል ላይ አንድ ችግር ቢፈጠሩ ሁሉም አብያተ ክርስቲያናት ደግሞ አንድ ቦታ ስለተሰበሰቡ የአማራጭ አገልግሎት የመስጫ ስፍራም ልናጣ እንችላለን ከሚል ስጋት፣ ይህን ክፉ ጊዜ በየአጥቢያችን እናሳልፍ በሚል በሀገረ ስብከቱ እና በተዋቀሩት ኮሚቴዎች እንዲሁም የየአብያተ ክርስቲያናት ተወካዮች በተገኙበት መክረን ይሄን እናሳልፈናል ማለት ነው። በዛው በውሳኔው መሰረት በየአጥቢያው ለማሳለፍ የተላለፈው የባለፈው ቅዳሜ አንድ ሳምንት እድሜ ነው እና በዚህ በአንድ ሳምንት ውስጥ በማግስቱ እሁድ እንግዲህ የሚቀጥለው ሳምንት ጥምቀት ነው ብለን ለህዝባችን አናውንስ አድርገን ህዝቡም በዓሉ ዝግጅት ላይ እንዲረባረብ ጊዜው አጭር ቢሆንም እንዲረባረብ ማስታወቂያ ተናገር። በሚገርም ሁኔታ ህዝቡ በቃ ኦ ብሎ ነው ባዘዝነው ነገር ላይ ሁሉ ሲተባበር የነበረው። በዓሉ ደስ በሚል መልኩ ይሄ በየአመቱ የምናከብረው ነገር ድባቡም ሳይቀይርብን ማለት ነው። እዛ በጋራ በምናከብረው መልኩ ምንም ሳይጎል ተከበረ ማለት ይቻላል። እና በዚህ ላይ የህዝቡ ንቁ ተሳትፎ ትልቅ ትንሽ ሳንል ሁሎቹም ህዝቦች የደብሩ ምዕመናን እንደዚሁም በአካባቢው በሌሎች አብያተ ክርስቲያናት አባላት የሆኑ ምዕመናን በዓሉን በእንዲህ አይነት መልኩ ለማክበር ንቁ ተሳትፎ እና እገዛ ነበር ሲያደርጉ የነበረው እና በጣም ደስ ይል ነበር። አገልጋዮችም ከአገልግሎት ጀምሮ አገልጋዮችም ከዋዜማው ጀምሮ በአካባቢው የሚገኙ ወንድሞች፣ አባቶች የቻሉት ተገኝተው ደስ በሚል ሁኔታ ነው እየተከበረ። ከዚያ በኋላም የዋዜማው ካበቃ በኋላ በከተራው በተዘጋጀበት የታቦት ማረፊያ ቦታ ላይ ታቦቱ ካረፈ በኋላ በደብሩ የፍሬ ሃይማኖት ሰንበት ት/ቤት ደግሞ የተዘጋጀ መርሃ ግብር ነበር። መርሃ ግብሩ የአዳር መርሃ ግብር ነው ከናይም ኤም እስከ ቱ ኤኤም ድረስ የቀጠለ መርሃ ግብር ነበር። በሚገርም ደስ በሚል ከህጻናት የፍሬ ሃይማኖት ህጻናት ክፍል ጀምሮ እስከ ትልልቆቹ የሰንበት ርቶች የተሳተፉበት በየድርሻቸው በድራማው፣ በስነ ጽሑፉ፣ በዝማሬው፣ በቃለ እግዚአብሔሩ ትምህርት የተሳተፉበት ደስ የሚል ቆይታ ተደርጎ ወደ አገልግሎቱ ደግሞ ወደ ማህሌቱ አገልግሎት ስንዘልቅ ሁለት ሰዓት ነው የጀመርነው። አገልግሎቱ አገልግሎቱን ቱ ኤኤም ማለት ነው። ስርዓተ ማህሌቱን ብፁዕነታቸው በተገኙበት የምስራቅና የኒውዚላንድ አገረ ስብከት ብፁዕ ሊቀ ጳጳስ ሆነው ሲመሩ የነበሩት ብፁዕ አባታችን በተገኙበት ስርዓተ ማህሌቱ ተከናውኖ ቅዳሴውንም ብፁዕነታቸው መርተው እንግዲህ መግቢያዬ ላይ እንደተናገርኩት በዓሉን በጋራ ለማክበር ሰፊ ዝግጅት ተደርጎ ስለነበር በዓሉን በጋራ ማክበር ባንችልም እንኳ ብፁዕነታቸው በሜልበርን አካባቢ ያሉትን አብያተ ክርስቲያናት ሂደው መባረክና በመሀል ተገኝተው ቃለ ምዕዳን መስጠት ስለነበረባቸው እና በዛው ፕሮግራም ስለወጣ ዋዜማውን ምዕራፈ ቅዱሳን አቡነ ተክለ ሃይማኖት እና አቡነ ገሮንቶስ ቅዱስ ቤተ ክርስቲያን ነበር ያሳለፉት። መሀሌቱን እኛ ጋር ቆይተው ቅዳቸው እንዳበቃ ደግሞ ወደ መካነ ሰላም ልደታ ለማርያም ቅዱስ ገብርኤል ቤተ ክርስቲያን ደግሞ አመሩ እና በዚህ መልኩ በእሳቸው መሪነት አገልግሎቱ ቀጠለ። ብጹነታቸው ከተሸኙ በኋላ ደግሞ የቀረውን ስርዓት ስርዓተ ጥምቀቱን በኋላም ቆይተን ታቦቱ እስከ ወደ መንበረ ክብሩ እስኪመለስ ድረስ ደስ የሚል ቆይታ አሳለፍን እና ለዚሁ ሁሉ ታዲያ እንደዚህ በተሳካ ሁኔታ ለማለፉ ሁሉም በየድርሻው እና በያለበት የስራ ሁኔታ ተሳትፎ ሱታፌው ከፍተኛ ነበር። ምዕመናኑም አገልጋይ አባቶችም ደከመን ሳይሉ መዘምራኑም ከሕፃን እስከ አዋቂ ድረስ ንቁና የተናበበ ተሳትፎ በማድረግ ደስ በሚል መልኩ በዓሉ አልፈዋል እና ይሄን በሚመስሉ ሁኔታ ነው ያሳለፍነው። አድካሚ ቢሆንም ድካም እንዳይሰማን የሚያደርገው የበዓሉ ድባብ ምንም ድካም እንዳይሰማን እያደረገ በዚህ አይነት መልኩ አሳልፈናል። ወንድ እናከብረው የጥምቀት በዓል ያጣነውን ልጅነት የምናገኝበት ከአምላክ የምንዛመድበት ትልቅ በዓል ነው። የስጋ ፍላጎትን ገለን መንፈሳዊ ልጅነትን የምናገኝበት በአዳም በኩል የተገኘውን ዝምድና ሞት ያመጣብንን ዝምድና አስወግደን በዳግማዊ አዳም በኢየሱስ ክርስቶስ በኩል የተገኘውን ዝምድና ወራሽ የሚያደርገውን ዝምድና ልጅ የሚያደርገውን ዝምድና የምናገኝበትን በዓል የምናስብበት ትልቅ በዓል ነው። መድህን ዓለም ኢየሱስ ክርስቶስ በትምህርት ብቻም ሳይሆን በተግባርም ደግሞ እንዴት መጠመቅ እንዳለብን ያሳየበትን በዓል የምናከብርበት በዓል ነው እና ትልቅ በዓል ለክርስቲያኖች ትልቅ በዓል ነው እና ክርስቲያኖች በየትኛውም የዓለም ክልል ያሉ ኦርቶዶክሳውያን ሀገር ሳይከፋፍላቸው ግብፃዊ ኢትዮጵያዊ፣ ሶሪያዊ ሳንል ሃይማኖታውያን ኦርቶዶክሳውያን ይሆን ሁሉ በክርስቶስ በኩል ባገኘነው ዝምድና ትልቁን ዝምድናችንን እያሰብን መቀጠል እንዳለብን የእግዚአብሔርን መንግስት የሚያወርስ የእግዚአብሔርን ልጅነት የሚሰጥ እሱ ስለሆነ፣ ይልቁኑ ደግሞ ወደ ሀገራችን ስንመለስም ደግሞ በአካባቢ ሳንከፋፈል በቋንቋ ሳንከፋፈል ያገኘነው ልጅነት ከዛ ሁሉ በላይ ነውና ከ ኢየሱስ ክርስቶስ ካምላካችን ከጌታችን ኢየሱስ ክርስቶስ ያገኘነው ዝምድና ያገኘነው መታረቅ፣ እሱ እንደዛ ሆኖ የወደቀውን ያነሳበትን መንገድ ማክበርና የተከፈለውን መስዋዕትነት ዋጋ መስጠት የምንችለው ስንኖረው ስንኖረው ነውና፣ ክርስትና ትልቅ ነው። ከምንም በላይ ነው። ክርስትና ክርስቶሳውያን፣ የክርስቶስ ተከታዮች ነን። ስለዚህ በዓሉ የስጋ ፍላጎት የሚቀበርበት እና ለመንፈሳዊ ልጅነትና ሀብት በርትተን ያገኘንበትን በዓል የምናከብርበት ስለሆነ በርትተን ያንን የምናጎለብስበት ነው። እንደውም በዚህ አጋጣሚ ሁሉም ሰው ሲጠመቅ አጠምቀ በአብ እየተባለ አጠምቀ በወልድ አጠምቀ መንፈስ ቅዱስ እየተባለ ሶስት ጊዜ ወደ መጠመቂያው እየጠለቀ ይወጣል እና ያ ክርስቶስ ሶስት ቀን እና ሶስት ሌሊት በመቃብር የመቆየቱ ምሳሌ እና ያ የቀድሞውን በአዳም በኩል ያገኘ ነው የስጋ ዝምድና ከክርስቶስ ሞት ጋር ሕብረት እንዲኖረው የምናደርግበትና በክርስቶስ ትንሣኤ ጋር ደግሞ ለመመሳሰል ክርስቶሳውያን ለመሆን በክርስቶስ በኩል የተገኘ አዲስ ማንነት የምናገኝበት መሆኑን ለማሳየት ስጋንና የስጋን ፈቃድን እዛ ጋር ማቆማችንን የምናሳይበት ስራ ስለሆነ በዛ አይነት መልኩ ወንዶቹም በአርባ ቀናችን ሴቶቹም በሰማኒያ ቀናችን እና ወላጆቻችን ባስጠመቁን የጥምቀት ጊዜ ተጠምቀን ክርስቶሳውያን ስለሆን ሌላውን ነገር ሁሉ ወደ ጎን ስተን ይህን ሃይማኖታዊ አንድነታችንን ማጠንከር በጠበቅ ያስፈልጋል። በስም ብቻ ክርስቲያኖች እንዳንሆን በግብርም ክርስቲያኖች ስለሆን ያስፈልጋል እላለሁ። እግዚአብሔር ይስጥልኝ። በዓለም ላይ ያለውን አስጨናቂ ነገር ሁሉ ያስወግድ ሀገራችን ኢትዮጵያን ፍጹም ሰላም ያደርግልን። ህዝቡን ከመከራ ከስደት ይጠብቅ እላለው። ያዘኑትን ያረጋጋልን። እግዚአብሔር በረዳን መጠን በጥንቃቄ የምንኖርበት ሀገር መንግስት ባወጣው ህግ መሰረት በዓሉን በድምቀት አክብረናል ሲሉ መልአከ አርያም ቀሲስ ተስፋዬ መንግስቱ የደብረ ሰላም መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ ስለ በዓሉ አከባበር በሚከተለው መልኩ ይገልጻሉ። መላከ አርያም ቀሲስ ተስፋ መንግስቱ እባላለሁ የማገለግለው ወይም የማስተዳድረው ቤተ ክርስቲያን ታላቁና የምዕመናን መጽናኛ የሆነው የደብረ ሰላም መድኃኔ ዓለም ቤተ ክርስቲያን ሜልበርን አውስትራሊያ ነው። አሜሃ መጻ እግዚ ኢየሱስ ክርስቶስ እምገሊላ ሀበ ዮርዳኖስ ሀበይ ጠመቅ በእደ ዮሐንስ። የማቴዎስ ወንጌል ምዕራፍ ሁለት ከቁጥር አስራ ሶስት እንግዲህ ይህንን በዓል ያከበር ነው። ባለፉት ሁለት አመታት እግዚአብሔር የጨለማውን መጋረጃ ቀዶልን አብረን ከወገኖቻችን ሁለት የነበረችው ቤተክርስቲያን አንዲት ቤተክርስቲያን ሆና፣ በፊትም አንድ ነች ግን በክፉ መንፈስ ምክንያት ተለያይታ ነበረችው። አንድ ሁነን ጥሩ ደስ ብሎን እያገለገልን ስንኖር አብረን በፉትስክራይ ፓርክ እግዚአብሔር በሰጠን ልዩ የሆነ አረንጓዴው ራሱ ለዚያ ለእኛ ብቻ የተዘጋጀ የሚመስል ቦታ፣ በዚያ ቦታ ላይ አብረን ቅዱስ ሚካኤል መድኃኔ ዓለም ራሱ ከዚያ በፊትም ስናከብርበት የነበረ ነው። ሁላችንም ቤተ ክርስቲያን እና ቅዱስ አቡነ ተክለ ሃይማኖት እነ ቅድስት ልደታ ለማርያም ውለን ሁላችንም ወርደን ባህረ ጥምቀቱን አብረን እናወርድ ነበር። አብረን ሁሉን ነገር አገልግሎት ስንከናወን ቆይተናል ለሁለት ዓመት ያህል። ዘንድሮ ግን ይሄ ዘመን ባመጣው በሽታ ምክንያት በዓለም ዙሪያ የተቃጣው መክሰት በጣም አስቸጋሪ ስለሆነ በአንድ ላይ ለማዘጋጀት ብዙ ስራዎች ተሰርተው ጫፍ ላይ ደርሰን፣ በመጀመሪያ ይህኛው ትልቁ ቦታ ፈቃድ ሲጠየቅ ባለው ምክንያት አልተፈቀደም። ሌላ ሁለተኛ አማራጭ ተፈልጎ ወይንም በቶርናመንት በሚከበርበት ቦታ ለማክበር ብዙ ዝግጅቶች ሆነው ነበር ነገር ግን ስናስበው እንኳንስ የሁሉንም ቤተክርስቲያን በአንድ ላይ አድርጎ ቀርቶ የአንዲቷን ቤተክርስቲያን ምዕመናን እንኳን ለማስተናገድ የሚከብትበት ጊዜ ስለነበረ በመጨረሻ ላይ ተነጋግረን ብፁዕነታቸው በመካከላችን የሀገረ ስብከቱ ሊቀጳጳስ እሳቸውም አሉ። እሳቸውም በጣም አሳስቧቸው ሁላችንም ማስበናን እሳቸው ደግሞ የሁሉም አባት ስለሆኑ በጣም ተጨንቀው ስለነበረ ይህን ነገር ከአንድ ላይ ሆነን አንደኛ በዚህ በኮቪድ ሴብሩል ያለውን እናከናውነን ስለማንችል፣ አቅማችንም ውስን ነው። አቅም ቢኖርም ራሱ የእያንዳንዱን ህዝብ መግዛት ስለማይቻል በዚያ ምክንያት በየአብያተ ክርስቲያናቱ እንድናከብር ወሰነ። በዚህም ውሳኔ መሰረት ሁላችንም በየደብራችን እንድናገለግል ወሰን። እኛም መድኃኔዓለም ቤተክርስቲያን ሌሊት ማህሌት ቁመን ጠዋት ቀድሰን ብፁዕነታቸው ሁሉንም አድባራት አድርሰው ባርከው፣ እኛ መጨረሻ ቅዳሴ ስንጨርስ ወደ ስብከት ወንጌል ስንገባ መጡልን። ሲመጡ ሁሉ ነገር አከናውነናን ታቦት አወጣን። በባህረ ጥምቀቱ ባህረ ጥምቀቱን ባርከን እዚያው ግቢ በተዘጋጀው ጥምቀት ጥምቀተ ባህር ተባርኮ ህዝበ ክርስቲያኑን ጸበሉን ረጭተን በረከቱን አግኝተው ሄደዋል። ከዚህ በመቀጠል ግልል የምፈልገው ዛሬ በሀገራችን የከተራ በዓል የጥምቀት ዋዜማ ወይንም ጾመ ገሃድ ዛሬ ነው። እግዚአብሔር ለዚህ ዕለት ያበቃን አምላክ ክብር ምስጋና ለስሙ ይሁንልን። እንኳን ለብርሃነ ጥምቀቱ አደረሰን። በመላው ዓለም ያላቸው ክርስቲያኖች፣ እንዲሁም እዚህ አካባቢ ያላቸው ክርስቲያኖች ይህን በዓል ያከበርነው በጥንቃቄ ነው። እግዚአብሔር በረዳን መጠን እሱ ረድቶናን፣ ጠብቆናን። ነገር ግን እንደዚህ በጣም ለህዝባቸውና ለወገናቸው የተሰጡት ዓላማ ኃላፊነት ተሰምቷቸው የሚሰሩትም የዚህ ሀገር አስተዳዳሪዎች ያወጡትን ሕግ መከተል ስላለብን የእያንዳንዳችን ቤተክርስቲያን፣ የኛን ስናከብር ራሱ ህዝቡ ትንሽ በዝቶብን ስለነበረ ጭንቀቱ ነበረ። ግን እግዚአብሔር መንፈስ ቅዱስ ከልሎን በጥሩ ሁኔታ ነው ያከበርነው። ቦታ መራቅ ወይንም የሀገር መራቅ ፍቅርን አይከለክልም። ፍቅር ሃይማኖት ናት። እንደ ሃይማኖት አንድ ቦታ እንዳገለገልን ነው። ለህዝባችን ጥንቃቄ ሲባል በጥሩ ሁኔታ ድምቀን፣ እንዲያውም አካባቢ ሰዎች ብቅ እያሉ እያዩ ትንሽ ሰግተን ነበር፣ ምናልባት ፖሊስ ሊመጣ አይችላም ብለን ግን እግዚአብሔር ጠብቆን ጥሩ በዓል ድምቅ ያለ በዓል አክብረን መጨረሻ ላይ እንዲያውም ይህች ትልቅ ምልክት የሆነች የሀገራችን እግዚአብሔር የሰጠን ጸጋ ባንዲራ የተቀባች አንዳንድ ዘንግ እንደ ቃል ኪዳን ይሁን ብለን ከዚያው ቤተክርስቲያን ለጥምቀት የተዘጋጀ በረጅም ጊዜ ቆየ። እሱን እስኪይዛችሁ ይሄዱ ብለን ሰው ለበረከት እየሰጠ እሱን ይዞ ደስ ብሎት ነው ወደየቤቱ የሄደው እና በዚህ መልክ ነው ያከበርነው። ብፁዕነታቸው ከሁሉም ደርሰዋል፣ በመጨረሻ እዚህ ደረሱልን። እሳቸውን ባርከውልን ህዝቡም ደስ ብሎት ነው ወደየቤቱ የሄደው። በእርግጥ አብረን ባለማክበራችን ቀደም ይለንም ግን ደግሞ በሰላም በዓሉ በየቦታው ማለፉ ደስ ብሎን፣ የእግዚአብሔርን ቸርነት እየመሰከረ ነው ያለን። ለዛሬ አመት እግዚአብሔር በሰላም አድርሶን ይህን ጊዜ ይሄ እንደ መጽሐፍ የሚነበብ ጊዜ፣ ለንስሐ የሰጠን ጊዜ እንደሆነ አውቀን በዚህ ጊዜ ተምረን ለሚቀጥለው አመት ልባችን አዘጋጅተን ለአንድነት የተመቻቸ ሜዳ ሆነን አገልግሎታችን ዘንድሮ ተሰርቷን ተሰርቷል። የጥምቀቱ ፕሮሰስ ተሰርቶ አልቆ መጨረሻ ላይ ነው። አብረን ላለማክበር ያልቻል ነው። ለዚህም ለጥንቃቄ ስለሆነ አብሮ ባለመከሩ ብናዝንም ግን በየቦታው ማክብረን አንድ እንዳከበርን ነው። ይህንን እንደዚያ እንድትመለከቱት አስተላልፋለሁኝ። የሚቀጥለውን አመት እግዚአብሔር አብረን እንድናከብር ዝግጅታችንን እግዚአብሔር አብረን እንዲያከናውንልን፣ ይህንን ለጸሎታችሁ አስቡን። ለህዝቤ የምሰጠው የማስተላልፈው መልዕክት እንደኔ ያችን ታላቅ አገር እግዚአብሔር እንዲምርልን እግዚአብሔር በሰማያዊ ምሕረቱ እንዲጎበኝልን ለሀገራችን ሁላችንም እንጸልይ። ባለንበት ደግሞ የአቅማችን ያህል ወገናችንን እንርዳ። እንዳውም ቅድም የረሳሁት በቤተ ክርስቲያናችን በሀገራችን እየሆነ ያለው በመከራ ውስጥ ያሉ ወገኖቻችን በጣም እያሳሰበን ስለመጣ የበዓሉን ፍጻሜ ያደረግነው ለወገኖቻችን የሚላከውን እርዳታ እሱን አከናውነን ነው። በያላችሁበት ያላችሁ ወገናችን ለመርዳት ሁላችንም ከልባችን እንነሳሳ። በጸሎት ደግሞ ሀገራችን በቅንነት እንድናስብ የእግዚአብሔር መልካም ፈቃድ ይሆንልን። በመጨረሻ ልል የምፈልገው ለዚህ ታላቅ በዓለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብራ ከመንፈስ ቅዱስ እኛን ለወለደበት ትልቁን የልደታች ቀናችን የምናከብርበት ክርስቶስ ተወልደ፣ ክርስቶስ ተጠመቀ፣ ክርስቶስ ተወለደ፣ ክርስቶስ ተጠመቀ እያል ለምናከብረው በዓላችን ዛሬ በሀገራችን ዋዜማው ነው። ለዚህ ለዋዜማው በዓል እንኳን አደረሳችሁ እናንተንም የቤተ ክርስቲያንን ስራ እያከናወናችሁ በየቦታው ለማድረስ የተዘጋጃችሁትን እግዚአብሔር አገልግሎታችሁን እየባርክላችሁ እግዚአብሔር ይጠብቀን እላለሁ። እግዚአብሔር መልካም ጥምቀት ያድርግልን። ለብርሃነ ጥምቀቱ እንኳን አደረሳችሁ። ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን አሜሪካና ኒውዮርክ አካባቢ ሊቀ ጳጳስ፣ በየቤተ ክርስቲያኑ ሄዶ አገልግሎት መስጠት አድካሚ ቢሆንም በረከት ነበረው ሲሉ የበዓሉ አከባበርን በተመለከተ የሚከተለውን ገልጸዋል። ምስማ ወልዶ መንፈስ ቅዱስ አህዶ አምላክ አምላካችን እግዚአብሔር ይህንን በዓል ስላከበርክን እንድናከብር ስለረዳህን እናመሰግናለን በዓሉ ደግሞ በኢትዮጵያ አሁን እየተከበረ ነው የምረት የቸርነት የአንድነት የሰላም የፍቅር በዓል አድርገህ ለኢትዮጵያውያን ጸጋህን አብዛልን በዚህ በችግር ዘመን ኢትዮጵያውያንን በፍቅር ጎብኝልን በይቅርታ ብምረት በቸርነት ጎብኝልን ክብርና ምስጋና ለተቀደሰው ስም ይህን እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ በዓሉ የሰላም የፍቅር ሳባል ሊሆንላችሁ እመኛለሁ። ሀሳባችን የነበረ አንድ ላይ ሆናል እንደ ሁልጊዜው ማክበር ነበር፣ ግን አጠቃላይ ህግ ማክበር ስላለብን እንዳገሩ ህግ እንዳገሩ ኑሮ ምዕመናኖቻችን አየን፣ ክብረ በዓል ልደትንም አየን። ይሄ ገብርኤል፣ ተክለ ሃይማኖት፣ ሰው መንፈሳዊ በዓል በሚያከብርበት ጊዜ አንዳንድ ጊዜ ይሄ መንግስት ያስቀመጠውን የጤና ርቀት መጠበቅ ምን ማለት የሚለው ነገር ሙሉ በሙሉ ማሟላት የማንችል ሆኖ ስላገኘ ነው። በየቤተ ክርስቲያኑ አርጎ ቀለል አርጎ ነገር ግን በዓሉ ባህሉ እንዳይቀር፣ ስርዓቱ እንዳይቀር አቅም የፈቀደውን ያህል ማድረግ ነው የወሰን ነው። ስለዚህ በየቤተ ክርስቲያኑ አንዱ ቤተ ክርስቲያን ቅዳሜ ማታ ጥምቀትን ምዕራፍ ቅዱሳን ተክለ ሃይማኖት ሚካኤል ደግሞ ሌሊት ሄደን ማይሌትም ቆምን ቅዳሴ ቀደስን። ከዚያ ቅዳሴው እንዳለቀ ልደታ ሄደን እሱ ደግሞ ጥምቀተ ባህር ታቦት ይዘን አውደን ጥምቀተ ባህር አከበር እዚያ መድኃኔዓለም መጣን። እንደገና እንደተባረች ትምህርታ ተደረገ። ታቦት ይዘን ወጣን፣ አከበርን ጥምቀተ ባህር ነዚያው አከል እንደዚሁ ምሳሌውን አሳየን። ለእኛ ድካም ነበረው፣ ግን በረከትም ነበረው፣ የእግዚአብሔር ጸጋም ነበረው። እግዚአብሔር አምላካችን ቸርነው በቸርነቱ በይቅርታው በምረቱ ጎብኝቶን፣ ይሄ በዓል የጥምቀት በዓል ሁልጊዜ የተለያዩ የሰው ልጅ በረከቶች ያገኘንበት ነገር ነው። ጥምቀት ጥምቀትን የእግዚአብሔርን በረከት የፍቅር በረከት አግኝተንበታል። የሰው ልጅን ክርስቶስ ፍቅሩን የገለጠበት ባህር መካከል ከኃጢአተኞች መካከል በመገኘት ፍቅርን የገለጠበት ይቅርታንና ምሕረትን የገለጠበት ስለሆነ ሕዝቡ በሙሉ ይህንን በዓል ሲያከብር የይቅርታን ልብ እንዲኖረው በእግዚአብሔር ስም እንጠይቃለሁ። ሁለተኛው ደግሞ የእውቀት የማስተዋል እግዚአብሔር እግዚአብሔር አብ በሰማይ ቃል የምወደው ልጅ ይህ ነው፣ እሱን ስሙት የሚለው ቃል የእውቀት የመገለጥ የማስተዋል ይሄ፣ ኃጢአት ሁልጊዜ የጨለማ ምሳሌ ነው። ጽድቅ ደግሞ የእውቀት የማስተዋል ምሳሌ ነው። ስለዚህ ክርስቶስ ክርስቶስን ዓለም እንዲሰማ በክርስቶስ ቃል በክርስቶስ ሐሳብ በክርስቶስ ይቅርታ ዓለም እንዲጎበኝ የእውቀት የማስተዋል ስጦታ የተሰጠበት ነገር ነው። ከዚያ የትህትና ትህትና ደግሞ ራስን ዝቅ ማድረግ ደግሞ እሱ ፈጣሪ ሲሆን እሱ አምላክ ሲሆን እሱ ጌታ ሲሆን በአገልጋዩ በዮሐንስ እጅ ተጠመቀ። ስለዚህ ይህም ራሱ በከፍተኛ ደረጃ የትህትና ትምህርት እንድንማርበት እሱ ምሳሌ የሆነ እንደለ ነገር ነው። በመጨረሻ የልጅነት ልጆቹ እንድንሆን ለሚያምኑበት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ የሰው ልጅ የእግዚአብሔር ልጅ ክርስቶስ በክርስቶስ በኩል የእግዚአብሔር ልጅነት ያገኘንበት ጸጋ የተጎናጸፍንበት ነውና እነዚህም ሁሉ ሰብስቦ ክርስቲያኑ ማህበረሰብ እግዚአብሔር ክብር እየሰጠ ለሌላው ይቅርታና በይቅርታና በፍቅር ሆኖ እንዲኖር ምኞታችን ነው። አምላካችን እግዚአብሔር በዓሉን የሰላም የፍቅር የይቅርታ የቸርነት በዓል እንዲያደርገው እጸልያለን እንመኛለን። ለኤስቢኤስ ሬዲዮ ኤልያስ ቁዲሳ ቪክቶሪያ